I'm <laughs> የሰሜን አሜሪካው የኢትዮጵያውያን ስፖርት ፌዴሬሽን 3ላሳኛ ዓመታዊ ክብረ በዓልና የዓመታት ጉዞ ላይ ያተኮረ ውይይት የፌዴሬሽኑን ጥንካሬ፣ ስኬትና ፈተናዎች እንዲሁም ድክመቶች እንመረምርበታለን። ለማስከተልም ሁለተኛ ዓመቱን ያከበረውን የመላው ኢትዮጵያውያን ስፖርት ማኅበር የዘንድሮ አከባበርና አጠቃላይ ይዞታውን እንመለከታለን። እንደ ወትሮ ታዲያ የኳስ ነገር እና ጫወታው በጂጂ ኳስ ሜዳ ነው። ምን አቶ ፍቅሩ ኪዳኔ፣ በሰሜን አሜሪካ የኢትዮጵያን ስፖርት ፌዴሬሽን የዘንድሮው የክብር እንግዳ፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። አቶ ጌታቸው ተስፋዬ፣ በሰሜን አሜሪካ የኢትዮጵያን ስፖርት ፌዴሬሽን ፕሬዚዳንት። አቶ ጌታቸው፣ ሰላሳኛው ዓመት ልዩ ዝግጅታችሁ እንዴት እንደሆነ በመመርመር እንጀምራለን። ይሄን ቃለ ምልልስ የምናደርገው ዝግጅቱ ከመጠናቀቁ አንድ ቀን በፊት ስለሆነ የመጨረሻው አሸናፊዎቹ ውጤትም ሆነ የኢትዮጵያ ቀንን ጨምሮ ተያይዘው የሚታዩ ለአድማጮች ከወዲሁ ለመግለጽ በዚህ ውይይታችን አይገቡም። ከእለቱ በኋላ በሚኖረን ዝግጅት ለማካተት እንሞክራለን። እስካሁን ባለው እንደው ባጭሩ፣ አቶ ጌታቸው የሳምንቱ ዝግጅታችሁ ምን መልክ ነበረው? በጣም በጣም ቆንጆ በሆነ ሁኔታ ነው ሲካሄድ የከረመው። የህዝቡን ብዛት እንዲህ ነው አይባልም። እሑድ ዕለት ከዚህ በፊት ታይቶ የማይታወቅ ህዝብ ነው የነበረው። ሰኞ፣ ማክሰኞ፣ ረቡዕም እንደዚሁ በሬከርድ ሌቨል ነው ሰው የገባው። በተለይ የአሜሪካን የነጻነት በዓል ቀን ጁላይ ፎርዝ ነበር፣ በጣም ብዙ ህዝብ ነበር የገባው። የምግቦቹ ኤሪያ፣ የቁሳቁሶቹ ኤሪያ ተጨናንቆ ነበር ያመሻው። በጣም በጣም ደስ ይላል። ዛሬም የኢትዮጵያን ቀን በጣም በደመቀ በልዩ ሁኔታ ነው የምናከብረው። ቲያትሮች ያሉን ብዙ የሜሪላንድ ስቴት ኦፊሻልስ ይመጣሉ። የአውራጃው ገዢዎች ይመጣሉ። የከተማው ሜሮች ይመጣሉ። ብዙ እንግዶቻችን የምናስተናግድበት ቀን ይሆናል። በተለይም በኳሱ በኩል ደግሞ አሁን ለፋይናል ጌም የሚያልፉት ሁለቱ የዲቪዥን ዋን ና ዲቪዥን ቱ ክለቦች የሚጫወቱበት ቀን ነው። የመዝጋ ምሽታችንም እዛው ዩኒቨርሲቲ ኦፍ ሜሪላንድ ኮሌጅ ፓርክ ከተማ ውስጥ እዛው ነው የሚደረገው። ሳምንቱ እንዴት እንደሄደ ለማወቅ አልችልም። በጣም በጣም የደመቀ በዓል ነበር ያሳልፍ ነው። መልካም። በወፍ በረር ያሉትን ዝግጅቶችም ሆነ የቀሩት ቀናት የሰነቁትን የገለጹልን አቶ ጌታቸው፣ ወደ አቶ ፍቅሩ አልፋለሁ። ለበርካታ አመታት ከፓሪስ ድረስ እየተመላለስክ ነው አቶ ፍቅሩ፣ የሰላሳኛ አመት ዝግጅታቸውን እንዴት ተከታተልከው? እንደ ክብር እንግዳም በቅርበት እንደሚከታተልና እንደታዘበ ሰው ይህን ውድድር ስለምከታተል የፌዴሬሽኑ ቤተሰብ ነኝ። ምንም በአሁኑ አመት ትልቅ ክብር በመስጠት ዋንጫውን በእኔ ስም ቢጠሩትም ሜልክን በስፖርት አለም ውስጥ ስላለፍ፣ በተለይ እዚህ አሜሪካን ሀገር የህብረተሰብ በሰፊው የሚታይበት ስለሆነ የእኔ ትውልድ ቀስ በቀስ እያለቁ የቀሩትንም ለማየት የሚችለው እዚህ ስለሆነ መብጣቴ አልቀረም። ዋናው ነገር በየአመቱ የኢትዮጵያ ህዝብ በሰፊው ነው ይሄንን ውድድር የሚከታተለው። እዚህም ያው ነው። እንዳውም ለምሳሌ አንዳንድ ጊዜ ላይ ሰው ከስራ ሲወጣ ልጆቻቸውን ይዘው ሶስት ሰአት አራት ሰአት ላይ ሪም የሚገቡ አሉ። እንኳን ቀኑ ቀርቶነ አሁን ሆቴል ውስጥ ያው ተወዳዳሪ ክለቦች ተጫዋቾቹ በሙሉ እዚህ ነው ያረፉት እና እዚህ ሀገር ተወልደው ያደጉት ልጆች ከሆናቸው ሰላ አከባበራቸው አሜሪካን መሆናቸው ይህን ሁሉ ነገር ማየቱ ራሱ ያስደንቃል። እና ከዚህ በቀር በዚህ በእግር ኳስ እየተነሳ እነሱም ራሳቸው በሚኖሩበት ከተማ በስራ ወይም በትምህርት እየተለያዩ ሲኖሩ፣ እዚህ ነው እንደልባቸው አንድ ሳምንት ረፍት የሚያሳልፉት። እና ከዚህ ኳስ ጨዋታ ይልቅ ህብረተሰቡን የሚያጠናከርና የሚያገናኝ ከልዩ ልዩ ቦታ የሚመጡት ወጣቶች አንድ ቀን ራሳቸውም በፈለጉት ነገር ኃይል ሊፈጥሩ የሚችሉ ናቸው እና በጣም አስደሳች ነው። ከኳስ ጨዋታው ውጭ ብዙ ይሄ ፌዴሬሽን የሚሰራ እና እንዲያውም በፉትቦል ምክንያት አድርገው የሚሰባሰቡ ብዙ ድርጅት አይተናል አካባቢው። ስለዚህ አገልግሎቱ ለኳስ ጨዋታ ብቻ ሳይሆን ህብረተሰቡ የሚጠናከርበት እና የሚገናኝበትን ባህሉንም የሚያከብርበት አገሩንም እንዳይረሳ ስለ ሀገሩም እንዲያወራ ቢያወራ የሚያደርግ ትልቅ አስተዋጽኦ መሆኑ መረሳት የለበትም። መልካም በርከት ያሉ ሀሳቦች አሉ። የሰላሳ አመት ጉዞን መለስ ብሎ በአጭር ደቂቃ ውስጥ መቃኘት ያዳግታል። ሆኖም ዋና ዋናውን እናነሳለን። አቶ ጌታቸው ወደ ኋላ መለስ ብለን እናስታውስ እስኪ። መቼ ነበር ለመጀመሪያ ጊዜ በሰሜን አሜሪካ ኢትዮጵያውያን ስፖርት ፌዴሬሽን ጋር የተገኘኸው እንደ ተመልካች ምጨመር? ይህ የጀመርኩት በተጫዋችነት ነው። ይሄ ፌዴሬሽን ከመቋቋሙ በፊት በፈረንጆቹ አቆጣጠር በአስራ ዘጠኝ መቶ ሰባ ውስጥ ኮሌጅ ያለሁኝ እዚሁ ቨርጂኒያ፣ ዋሽንግተን ዲሲ እያልን ጨዋት ነበር። ከዛ ደግሞ ቦስተን ለትምህርት ሴት ከዛ ቦስተን ዋሽንግተን እያልን ጨዋት ነበር። ይሄን ይህን ብለን ጀመረን ነው ፌዴሬሽኑ በአስራ ዘጠኝ መቶ ሰማንያ አራት በፈረንጆቹ አቆጣጠር ሂውስተን ላይ በአራት ክለቦች የተመሰረተው በአጋጣሚ ሆኖ በዛን እለት ሂውስተን ላይ ባልገኝም በአመቱ ዋሽንግተን ዲሲ ውስጥ እንደገና ሁለተኛ ዓመቱን ሲያከብር እዛም ላይ ተጫዋች ነበርኩ እና እስከ አስራ ዘጠኝ መቶ ዘጠና ድረስ በተጫዋችነት ነበር በዚህ ፌዴሬሽን ውስጥ የተሳተፍኩት ተሳተፍኩት። ከዛ በቦርድ አባልነት ደግሞ ለኒውዮርክ ቲም እና ለቅዱስ ሚካኤል ቲም ቦርድ ሜምበር ሆኜ አገልግያለሁ ለብዙ ዓመታት። እኔም ብቻ ሳልሆን እኔም አድጌ ልጆ ልጄ ልጅም አድጎ ለዚሁ ለፌዴሬሽን ተጫውቷል ለሁለት ዓመት። አሁን እንኳን ኳሱን እጅግም ባይከታተልም እሱ ያው እኔም ተክቶ ተጫውቷል ለቅዱስ ሚካኤል ቡድን። እና የእኔ ስተሳትፎ እንግዲህ ያው እዚህ ሀገር ከመጣው ጀምሬ ጁስ ስከታተል ነው የኖርኩት። እና ይሄ ከኔ ህይወት ጋር አብሮ ተያይዞ የመጣ ነገር ነው፣ እዚህ ስልጣን ላይ መሆኔ እንጂ እንዶ በአክሲደንት የመጣ አይደለም። መልካም ጥንስሱ የቆየ ነው፣ ረጅም አመታት የዘለቀ ገና ካጀማመሩ ነው ብለህናል። ሰላሳ አመት የአንድ ሰው እድሜ ነው። እና ሰላሳ አመት ያስቆጠረ ድርጅት በጥንካሬና በብርታቱ የሚለኩ ይሄን ሁሉ አመታት መዝለቁም ራሱ ተደጋግሞ እንደሚነሳው እንደ ማህበረሰብ ጠንካራ ድርጅት ተደርጎ ይቆጠራል። በሌላ በኩል የራሱ ችግሮች ነበሩት። በተለይ ከቅርብ አመታት ወዲህ ውዝግቦችና ንትርኮች አልተለዩትም። እስኪ ለአሁን በቅድሚያ በዚህ ዝግጅታችሁ ላይ ብቻ እናተኩርና ሰላሳኛውን አመት በተለየ ሁኔታ ለማክበር በዝግጅት ላይ መሆናችሁን ባስረዳችሁን ወቅት ባደረግነው ቃለ ምልልስ በእርግጥ ግድፈቶች መኖራቸውንና ሊኖሩ እንደሚችሉ ማምናችሁ፣ በተቻለ መጠን ግን እነኝህን ግድፈቶች ለማስወገድ ተግታችሁ እንደምጥሩ ገልጻችሁ ነበረ። እናንተ የምትቀበሏቸው አሁን እየሰራችሁት ባለው ስራ ውስጥ እነኚህ ዛሬም ጎድለዋል የምትሏቸውን እጥረቶች፣ ችግሮች፣ ግድፈቶች ይንገሩን። ይሄን ይሄን ማሻሻል ይገባናል ብለን ነበር፣ ነገር ግን አሁንም ዛሬም አልተሳካለንም የምትሏቸውን ታዳሚውና በተለያዩ መንገድ የተሳተፉ ወገኖች ያነሷቸውን ቅሬታዎች በርሶ ካልተነሱ እኔ ኋላ ላይ አቀርባቸዋለሁ። ብዙ ነገሮች አሉ። ተስተካከሉት፣ ያልተስተካከሉት ይበዛሉ። ግን ጥቂቶችን ለመጥቀስ ዘንድሮ ለምሳሌ ያህል በብዛት ቬንደሮች፣ ነጋዴዎች አሉን። ወደ መቶ ሰማንያ የቁሳቁስና የምግብ ድጓኖች ተጥለዋል። እና እሱም በደንብ አድርገን ማነጅ ባለማድረጋችን አንዳንድ ችግሮች ነበሩ። ትንሽም ያው አሁን ወደ መካከል ሳምንት ውስጥ ለመቅረፍ ችለናል። ምንድን ነበሩ ችግሮቹ አቶ ጌታቸው? የአስተዳደር ግድፈቶች ያሏቸው? አዎ፣ ለምሳሌ ያህል ይሄን ስቴዲየም ስንከራይ ብዙ ወጪ አውጥተንበት ነው የተከራየ ነው። በጣም ትልቅ ስቴዲየም ነው እና የተነገረን እዛ ውስጥ ያለውን ኤሌክትሪሲቲ በሙሉ ድንኳኖች ይበቃል ተብለን፣ ጀኔሬተሮች የተከራየነው ለምግቦቹ ብቻ ነበር። ኋላ ግን መጥተው ድንኳኖች ተክለው ሰው መጠቀም ሲጀምር ስቴዲየም ውስጥ ያሉት ኮረንቲዎች አልሰራ ብለው እንደገና ጀኔሬተር ሌላ መከራየት ነበረብን እና በዚህም ትንሽ ቬንደሮቻችን ተጎሳቋቁለዋል። ሌላው እንደዚሁ የእኛ ድርጅት እንግዲህ ሁላችሁም እንደምታውቁት በሃይማኖት፣ በጎሳ፣ በዘር ያልተለያየ ሁሉም ኢትዮጵያውን የሚያካትት ነበር እና ሁልጊዜም ደግሞ የሚደገፈው በህዝቡ ነው። ቮለንቲሪዝም ህዝቡ ይሄን አደረግላቸዋል በማለት ነው እና ይህን ዝግጅት ስናዘጋጅ የኦርቶዶክስ ቤተክርስቲያን ህጻናት የተሰሶ እኛም የእናንተ የመክፈቻ በዓላችሁ ላይ መገኘት እንፈልጋለን ብለው መጥተው ካፍለው ነበረ። የዛን ጊዜ መዝሙራቸው በሙሉ ኦርቶዶክስ ስለነበረና ከሌላም ሃይማኖቶች የተካተተ ነገር ስላልነበረ ትንሽ አንዳንድ ቅር ያላቸው ሌላ ሀይማኖት ተከታዮች ነበሩ። ሁልጊዜም ቢሆን አንድ ሰው ሲመጣ የሚያንክለክልም በተለይ ይሄ በዓላችን ህጻናትንም የሚያካትል ስለሆነ አሁንም ደግሞ እንደግፋለን በመቶት እነሱ ስለሆነ ነው ብለን አነጋግረናቸዋል። በኢትዮጵያን ቀንድ የምስሉሙ ባህር ህብረተሰብ ፓርቲሲፔት ያደርጋል እና ይሄ ሁላችንም የሁሉንም ሃይማኖት ያካተተ ድርጅት እንደመሆኑ የሁሉንም ፖለቲካል ዚዩ ያላችሁ ሰዎች የሚካፈሉበት ድርጅት ስለሆነ አንዱ ከአንዱ እዚህ ያድሎ አድርጋቸዋል እንድለን አንፈልግም። በተቻለ መጠን ሁሉም መጥቶ እንደ ኢትዮጵያዊነቱ ተገናኝቶ ከኛ ጋር በዓላችን እንዲያከብርልን ነው እና ይህን ነገር ወደፊት በደንብ ስንደራጅ ና ስራችንን በሙሉ በትክክል ስንሰራ የተመጣጠነ ነገር እንዲሆን እንጥራለን እና እንግዲህ ነ አንድ ሁለቱ ናቸው። በአሁኑ ጊዜ ጎላ ብለው የሚታዩኝ ስህተት የመሰሉኝ ነገሮች ና መታረም ያለባቸው የሚቀጥለው አመት መልካም የእናንተን ግምገማ በታዳሚውም ሆነ በተለያዩ መልኩ በስነ ስርዓቱ የተሳተፉ ያነሷቸውን ጥያቄዎች እናስከትላለን። ትልልቆቹንም አቢ ጉዳዮች እናነሳለን። እንደ አቅጣጫ በሂደት ዛሬ በደረሳችሁባቸው ደረጃዎች መደረስ የነበረባቸው ያልደረሳችሁባቸው እናነሳለን። አቶ ፍቅሩ፣ ቀደም ብዬ እንደ ገለጽኩት ዓለም አቀፍ የስፖርት ውድድሮችን በቀጥታ ተሳታፊነት በቅርበት ታውቃለህ ና የኢትዮጵያውያኑም በዚህ ሰላሳ አመት እድሜው ካሳለፈው ጊዜም አንጻር የትኞቹ ድክመቶቹ ዛሬም ጎልተው ይታዩኋል? ቅድሚያ ቀድሚያ ድክመቶችን ብናደርግ ብናደግ ለእርምትም ለተሻለ እርምጃም ይረዳሉና መጀመሪያ ነገር ይህንን ፌዴሬሽን የሚመሩት ሁሉ በበጎ ፈቃድ የሚሰሩ ሰዎች ናቸው፣ ተከፍሏቸው አይደለም እና ድክመት ሊኖር የሚችለው አንድ ቀን ይሄ ፌዴሬሽን የራሱን ስራ ቋሚ ሰራተኛ ቀጥሮ ቢሮ ቢኖረው ብዙዎቹን ጉዳዮች ሊያስተካክል ይችላል የማለት እምነት አለኝ። ከዚህ በላይ ደግሞ ለዝግጅትም እኮ እውቀት ያስፈልጋል። አሁን ለእኛ ኦሊምፒክ ጨዋታ ስናዘጋጅ ከስድስት ዓመት በፊት ምርጫ የሚደረገው በስድስት ዓመት ውስጥ ዝግጅቱን ለመከታተል እንዲችል፣ ስለዚህ አንዳንድ ነገሮች ለማሻሻል ይቻላል። እኔም በሆን ለረዳቸው እችላለሁ። ዋናው ነገር የስራ ተካፋይ እነኛ አሁን ለምሳሌ የሚመርጧቸው ከተማዎች እነሱም ቢሆኑ ፈቃደኛ የሆነ ሰው ፈልገው ነው የሚረዷቸው እና በሌላ ድርጅቶች እንደሚደረገው በጎ ፈቃዱን ስራ ባሉበት ከተማ ውስጥ ያሉትን ወጣቶች እንዲካፈሉ ማድረግ ያስፈልጋል። ቤት ቆጠራም ሆነ ለምሳሌ የሚያርፍ ሆቴል ውስጥ የሚያስፈልገውን እርዳታ እንደዚህ ለማቅረብ ሰውን ለመርዳት ይህን የመሳሰለ ነገር ለመስራት ከዛ ከከተማ ውስጥ ከሚኖሩ ሰዎች እናቶች፣ አባቶችም ቢሆኑ ለምሳሌ ጡረታ ወጥተው ቤታቸው ቁጭ የሚሉ አሉ። እናንተም ቢጠይቋቸውም ሊረዷቸው ይችላሉ። አቶ ጌታቸው እንዳለው የዚህ የመድሃኔዓለም ቤተ ክርስቲያን ሰልፍ መግባቱ እኔንም ሽቅር አሰኝቶኛል ከሆነ ሁሉ ነው የሚገቡት እንጂ አንዱን ቤተ ክርስቲያን ብቻ ማለቱ ለትችት ይመቻል ግን ይህንንም ሀላፊነት የተሰጣቸው ሌሎች ሰዎች ስለሆኑ የስራ አስኪያጁ ኮሚቴ እነዚህን ሁሉ ነገር ቀደም ብሎ መፍቀድ አለበት ወይም እንዴት እንደሚካሄድ መከታተል ያስፈልጋል እና እንዲህ አይነት ስጥቶች አሁን አንተ እንዳልከው እናንተ በምታቀርቡት መካኝና አቶ ጌታቸውና የሥራ አስኪያጁ ኮሚቴ እንደሚያሻሽሉ ተስፋ አለኝ። መልካም ጠንከር ያሉ ጥሩ አቅጣጫዎችን ሊያመላክቱ የሚችሉ ሀሳቦችን አንስታል። አቶ ፍቅሩ አቶ ጌታቸው ወደ አንተ ልመለስና ቀደም ሲል በአቶ ፍቅሩ የተነሳው እናንተ በበጎ አድራጎት ስራ መሳተፋችሁና ጊዜና ጉልበታችሁን መስዋዕት ማድረጋችሁ ክብር የሚገባውን ያህል የሙሉ ሰዓት ስራ የሚጠይቅ የስፖርት አደረጃጀት ያለው በአመት ውስጥ የሚዘጋጅ ረጅም ጊዜ የሚጠይቅ ስራ እንደመሆኑ ለምን በሙያተኞች እንዲሰራ ወደዛ ደረጃ አላደገም? ሰላሳ አመት ይህነስ የሚብዛም ትልቅ ጊዜ ነው። ሌሎች ስራዎችም ከአስተዳደር ስራዎች ውጪ ከዚህ ቀደም አንስተናቸዋል። የዛሬ አምስት፣ ስድስት ዓመት አንስተናል። ምንም የተለየ ነገር መኖሩን እርግጠኛ አይደለሁም። የንግድ ስራዎቹ የግብይት ስራዎቹ በተለይ ታዋቂ የንግድ ድርጅቶች ስፖንሰር እንዲያደርጉት፣ ወጫችን እንዲሸፍኑ የሚደረገው እንቅስቃሴ የቢዝነስ ወይም የንግድ እንቅስቃሴዎችን በተመለከተ ለምን በባለሙያ አታሰሩም ሌሎቹንም ክፍሎች የሚለው ተደጋግሞ ይነሳል። በእርግጥ ተስፋ አለ። ከሰላሳ ዓመት በኋላም በግለሰቦችና በዚሁ ማህበረሰብ ትከሻ ላይ ብቻ መውደቅ ያለበት ነው ወይ ይህ ሁሉ? በጣም ጥሩ ጥሩ ጥያቄዎች ናቸው። መደረግም ያለበት ነው። ግን አንድ የዚህ ፌዴሬሽን ችግር አለው ብዬ የምለው ችግሩም፣ ደግሞ የጥንካሬውም ጭምር ነው እንዴት ነው የምለው በጣም ብዙ የተለያዩ አስተያየቶች ይሸራሸራሉ። ቦርድ ውስጥ ሰላሳ ክለቦች አሉ። ሁለት ሁለት ቦርድ ሜምበር አላቸው ስልሳዎቹም ልዩ ልዩ ሁኔታ ያላቸው ይሄ ዴሞክራቲክሊ ኤሌክትድ ነው። አንድ ሀሳብ በመጣ ቁጥር ተጨቃጭ ቀን ሁለት ቀን ብለን ነው የሚወሰነው፣ እና እንደዚህ አይነት ነገሮችን ለማካሄድ ከባድ ነው። ለዚህም ነው የሚያልፈረሰው፣ ምክንያቱም ሁልጊዜም አንዱ አንዱ ያለውን ስለሚቃወም ውሳኔዎች ቶሎ አይሰጡም። ግን ይሄ በጣም የሚያስፈልገው ነገር ነው። እንደውም እኔ አሁን እዚህ ቦታ ላይ ሆኜ ሳስበው ይሄ በአንድ በሁለት በሶስት ሰዎች ትከሻ የሚሰራ ስራ ያልሆነ ጋሽ ፍቅሩ እንዳለው ቋሚ ሰራተኛ፣ ቋሚ ቢሮ ተከፍቶ አመት ሙሉ መሰራት ያለበት ስራ ነው። እንግዲህ ዘንድሮ ትንሽ እናሰራራለን። የሚቀጥለው አመት ደግሞ ይሄን ነገር እንደገና አንስተን እንነጋገርበታለን። ሁልጊዜም ከዚህ በፊትም አምስት ስድስት አመት ጀምሮ እነዚህ ነገሮች አንድ ማኔጀር ቀጥረን እናሰራለን እንዳለን ግን ሳይሳካለን እየቀረ ያው የተጓተትን ሰላሳ አመት ሆነን አሁንም ግን ይሄ ነገር እንዲቀጥልና ስራችንም የተስተካከለ እንዲሆን ብዙም ትችቶች እንዳይቀጥሉ ይህን ነገር ማድረግ ያለብን ይመስለኛል። ምክንያቱም ይህን በበጎ አድራጎት ሰዎች ብቻ የሚካሄድ ድርጅት መሆንና መቀጠል የሚችል አይመስለኝም። በጣም ብዙ ነው ስራው። ሌላ ነገር ደግሞ ማድረግ ያለብን ስንጀምር የእግር ኳስ ብቻ ነበር እና ነገሩ ሁሉ ቀላል ነው። ኳስ ተጫወተን ማታ ድግስ ደግሰን በልተን እንለያያለን። በአሁኑ ጊዜ ይሄ ነገር ተስፋፍቶ የሙዚቃ ድርጅት አለ፣ የኢትዮጵያ ቀን አለ፣ የነጋዴዎች ማስተባበር አለ እና እነኝህ እነኝህን ነገሮች ወይ ከእኛ ስራ ወጥተን ሌሎች ስፖንሰሮች ሰት እነሱ እንዲያካሄዱት ማድረግ ይኖርብናል፣ ወይም ደግሞ እኛ የምንሰራ ከሆነ ደግሞ ቋሚ ሰራተኞች ያስፈልጉናል። አንድ ነገር መቀሪያ አለበት መሆኑ ምንም ጥርጥር የለውም። ምክንያቱም በአሁኑ ጊዜ በጎ አድራጊዎቹ በሙሉ በፈረንጆቹ አነጋገር በጣም ስትሬስድ ነው፣ በርንድ አውት ሆኗል። ምክንያቱም ይሄ ቀላል ስራ አይደለም፣ ሌሎች ህይወቶች ስላሉ፣ ልጆች አሉ፣ ቤተሰቦች አሉ፣ ስራች አሉ። በዛ ላይ ተጨማሪ ይህንን ነገር ለማዘጋጀት ቀላል ነገር አይደለም። ይሄ ነገር መስተካከል አለበት፣ ምንም ጥርጥር የለውም። ወደ ሌላ ትልቅ ነጥብ ከመሻገሬ በፊት ጠንከር ያለውን ትችት ከሚያቀርቡ ወገኖች የሚነሳ እኛን መሰል የመገናኛ ብዙሃንም ጭምር መውደቅና መነሳታችሁ በቅርበት የሚከታተሉ ከሚያነሱት ጥያቄ ይሄ የበጎ አድራጎት የገለጽ ነው ጥቂት ሰዎች ኃላፊነት ተሰጥቷቸው ጊዜያቸውን ጉልበታቸው ሳይቆጥቡ የሚያበረክቱት ሰዎች የሚያደርጉት አስተዋጽኦ የመርዳቱን ያህል አቅጣጫ ማሳየት ብቻ ሲገባቸው የዕለት ተዕለት ስራውን ሳይቀር በመስራታቸው ሰው ቀድሞ ድርጅቱ ወደ ኋላ ቀርቷል እስከ መባል ነው የምትደርሱትና፣ ሰላሳኛውን ዓመት ምክንያት አድርጋችሁ ስራችሁን ስገመግሙ፣ በእርግጥ የሚገባውን ክብደት ሰጥታችሁ የሚቀጥለው ዓመት የተሻለ እንዲሆን የምታደርጉ ይመስሎታል?